የአሜሪካ ድምጽ ነው። በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርችዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ ህዳር 292015 ዓ ም ዝግጅታችን ጀመረ። በኢትዮጵያ በንጹሐን ላይ የሚደርሰውን ጥቃት መንግስትና ህዝብ ተባብረው እንዲያስቆሙ አስተያየት ሰጪዎች ጠየቁ ግን ምን አገባኝነት ዋጋ ያስከፍለናል ሁላችንም ጋር ማለት ነው ምን አገባኝነት ካልን ከሆነ እኛንም ዋጋ ያስከፍለናል እዛ ጋር ሲረበሹ የኛ ወገን አይደሉ እየቦታ ያሉት የኛ ወገን አይደሉ ግን እኛ አይደለንም ብለህ ከተውና ነገም እኛ ጋር ሲመጣስ እኛ ቤትም አንኳኩቶ ይመጣል ነገ ወለጋ ነው። ዛሬ ዝም የምንል ከሆነ ግን እኛ ቤትም ያ ነገር ይመጣል ማለት ነው። ልክ አሁን በሰሜኑ ክፍል ላይ እንደተደረገው የሰላም ስምምነት በሌሎችም ልክ እንደዛ ሰላም ስምምነት እንዲያደርግ ኢትዮጵያ ሰላም እንድትሆን ነው የምንፈልገው። የሰማችኋቸው በሐዋሳ በተከበረው የብሔር ብሔረሰቦች ቀን ከታደሙ መካከል አስተያየቶቻቸውን የሰጡ ናቸው። ሙሉ ዝርዝር ከአብይ ረታ ዘገባችን ይቀርባል። በሌላ በኩል የኦሮሞ ፌዴራል ኮንግረስ ፓርቲ ኦፌኮ በኦሮሚያ ለሚታየው የጸጥታ ችግር መንግስት አፋጣኝ ምላሽ እንዲሰጥ ሲል ጠይቋል። የዚህም ዜና ዝርዝር በ ትንታኔ መጽሄታችን ይቀርባል። ሰላም ጤና ይስጥልኝ። እንደምናመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን ፕሮግራሙን በመምራት አብሬያችሁ የማመሻው ስመኝሽ የቆየነኝ ኤልያስ አስማረ ከስቱዲዮ ያቀናብርልናል። በምስልና ድምፅ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም ዋና አዘጋጅ ጽዮን ግርማ አብረውን ያመሻሉ። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ መከታተል ትችላላችሁ። እስከ ምሽቱ አራት ሰዓት አብረናችሁንን፣ እናንተም አብራችሁን ቆዩ። አሁን ወደ ቀዳሚው የዕለቱ አብይርን ወደ ዕለቱ ዋና ዋና የዓለም ዜና እንለፍ። ጤና ይስጥልኝ ክብራትና ክብራን እንደምን አመሻችሁ። ከምሽቱ ዜና ጋር እንግዶ ወሌ ነኝ። በደቡብ ሱዳን ሰሜናዊ ክፍል የሚታየውን ሁከት ለመሸሽ በሺህ የሚቆጠሩ ሰዎች ባለፉት ሳምንታት መኖሪያቸውን ጥለው ወጥተዋል ሲሉ በአካባቢው የሚገኙ የተባበሩት መንግስታት ድርጅት ወኪሎች አስታውቀዋል። አንዳንዶቹ በአካባቢው ባለ ቁጥቋጦ ተደብቀው ሕይወታቸውን ለማቆየት ቅጠላቅጠል ለመመገብ ተገድደዋል ተብሏል። የላይኛው ናይል እየተባለ በሚጠራው ስፍራ የሚታየው ደም መፋሰስ በቁጥር በውል የማይታወቁ ሰዎችን ህይወት እንደቀጠፈና አስገድዶ መድፈር እና የሲቪሎች መታገት እየጨመረ ነው ተብሏል። የተባበሩት መንግስታት ድርጅት የሰብአዊ ስራዎች ማስተባበሪያ ቢሮ ኦቻ እንዳለው ባለፈው ወር አጋማሽ ላይ በታጣቂ ቡድኖች መካከል ግጭት ሲጀመር ፋሾዳ ከምትባለውና በላይኛው ናይል ከምትገኘው አውራጃ ዘጠኝ ሺ አንድ መቶ ሰዎች ተፈናቅለዋል። የተባበሩት መንግስታት የስደተኞች ድርጅት ዩኤንኤችሲአር በበኩሉ ግጭቱ ከተጀመረበት ካለፈው ነሐሴ ወር ጀምሮ 20 ሺህ የሚሆኑ ሰዎች ሲፈናቀሉ ከእነዚህ ውስጥ 3 ሺህ የሚሆኑት ድንበር አቋርጠው ወደ ጎረቤት ሱዳን ዘልቀዋል። ማላካል በተሰኘ ስፍራ የተቋቋመው የተባበሩት መንግስታት ድርጅት ካምፕ 120 ሰዎች ለመያዝ የተሰራ ቢሆንም 37 ሺህ ተፈናቃዮችን ለማስተናገድ ተገዷል ተብሏል። ኤም 23 የተሰኙት ታጣቂዎች ባለፈው ወር በምስራቅ ኮንጎ ዲሞክራቲክ ሪፐብሊክ ቢያንስ 131 ሲቪሎችን መጨፍጨፋቸውን ከሁለት ደርዘን በላይ አስገድዶ መድፈርም መፈጸማቸውን የቅድመ ምርመራ ውጤቶች ማሳየታቸውን በአገሪቱ የሚገኘው የተባበሩት መንግስታት ድርጅት ልዑክ አስታውቋል። መንግስት አማጽያኑ ባለፈው ወር 300 የሚሆኑ ሲቪሎችን ገድለዋል ሲል ክስ አቅርቦ ነበር። የኤም 23 ቡድን ግድያውን መፈጸሙን በመካድ ስምንት ሲቪሎች ግን በተባራሪ ጥይት መሞታቸውን ያምናል። በኮንጎ የተመድ ልዑክ የሆነው ሞኑስኮ ትናንት ማምሻውን እንዳስታወቀው 131 ሰዎች የተገደሉት በሲቪሎች ላይ በተፈጸመ ቂም በቀል ነው ብሏል። ሞኑስኮ በተጨማሪም ምርመራው የተካሄደው የአይን ምስክሮችን በማናገር እንጂ ግድያ በተፈጸመበት ስፍራ በተደረገ ማጣራት ባለመሆኑ የሟቾች ቁጥር ከተጠቀሰውን በላይ ሊሆን ይችላል ብሏል። ሟቾቹ 102 ወንዶች፣ 17 ሴቶችና 12 ሕፃናት ሲሆኑ በጥይትና በቢላ መገደላቸውን የሞኑስኮ ሪፖርት አመልክቷል ሲል ኤኤፍፒ ዘግቧል። ስምንት ሰዎች በጥይት ሲቆስሉ፣ ስልሳ የሚሆኑ ታግተዋል። ቢያንስ 22 ሴቶችና አምስት ልጃገረዶች አስገድዶ መድፈር ተፈጽሞባቸዋል ሲል ሞኑስኮ በሪፖርቱ አስታውቋል። ከሞሮኮ ወደ ቱርክ ሲጓዝ የነበረ የመንገደኛ አውሮፕላን ለድንገተኛ ጉዳይ ባርሴሎና ላይ ሲያርፍ 28 የሚሆኑ ተጓዦች መንደርደሪያውን አስፋልት በሩጫ አቋርጠው ጠፍተዋል። አንዲት ነፍሰ ጡር መንገደኛ ድንገት ለመውለድ ተቃርባለች ሲባል ነበር አውሮፕላኑ ኤል ፕራት በተሰኘው የባርሴሎና አየር ማረፊያ ሊያርፍ የተገደደው። አውሮፕላኑ እንዳረፈ 28 የሚሆኑ ተሳፋሪዎች በሩጫ ለማምለጥ የሞከሩ ሲሆን፣ ነፍሰ ጡሯን ጨምሮ 16ቱን ፖሊስ ወዲያውኑ ይዟቸዋል። አስራ ሁለቱን ፍለጋ ላይ ነው። ከተያዙት አምስቱን ፖሊስ በመጡበት የቱርክ አየር መንገድ በሚያስተዳድረው አውሮፕላን መልሶ አሳፍራቸዋል። ቢያንስ ስምንት የሚሆኑት ደግሞ ወደ ሞሮኮ ተመልሰው ይላካሉ መባሉን የሮይተርስ ዜና ወኪል ከስፍራው ዘግቧል። ልትወልድ ነበር የተባለችው ተጓዥ በሆስፒታል ምርመራ ተደርጎላት ምጥ ላይ እንዳልነበረች የስፔን መንግሥት አስታውቋል። አውሮፕላኑ 228 ተጓዦችን ይዞ ከካዛብላንካ ወደ ኢስታንቡል በማቅናት ላይ ነበር። ባለፈው ዓመት ጥቅምት ወር ላይ በሐሰት ድንገተኛ በተባለ ጉዳይ አንድ መንገደኞችን የያዘ አውሮፕላን ስፔን ውስጥ ማሎርካ በተባለች ደሴት ሲያርፍ በርካታ መንገደኞች አምልጠዋል። አስራ ሁለቱ ሲያዙ ሌሎች አስራ ሁለት የሚሆኑት ደግሞ ሳይገኙ ቀርተዋል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። የዓለም ጤና ጥበቃ ድርጅት የኮቪድ-19 ወረርሽኝ የዓለም አቀፍ የወባ ወረርሽኝን ለመቆጣጠር የሚደረገውን ጥረት በተለይ በአፍሪካ ወደ ኋላ እንዲመለስ አድርጓል ብሏል። ይሁን እንጂ በዚህ ዓመት ወባን አስመልክቶ የወጣው ዓለም አቀፍ ሪፖርት አገሮች በመከላከል በምርመራና በሕክምና የሚታዩ ችግሮችን መቀነስ ችለዋል ብሏል። ሊሳ ሽላይን ከጄኔቭ የላከችውን ዘገባ ደረጀ ደስታ ያቀርበዋል። እንደ አውሮፓ አቆጣጠር በ2019 የኮቪድ-19 ወረርሽኝ ከመከሰቱ በፊት በወባ የሞቱት ሰዎች ቁጥር 586 ሺህ ነበር። ይሁን እንጂ ምንም እንኳ ወረርሽኙና ሌሎች ድንገተኛ ሰብአዊ ሁኔታዎች ቢኖሩም አገሮች በወሰዷቸው ጠንካራ እርምጃዎች በኮቪድ-19 ሳቢያ የወባ መከላከል አገልግሎቶች እንዳይስተጓጎሉ ተጨባጭ እርምጃዎችን መውሰዳቸውን የዓለም ጤና ድርጅት ያወጣው መረጃ አመልክቷል። ባለፉት ሀያ ዓመታት ውስጥም ወባን ለመከላከል በርካታ ድሎች መመዝገባቸውን የዓለም አቀፍ ድርጅቱ ባለስልጣናት አስታውቀዋል። በዓለም ጤና ድርጅት የዓለም አቀፍ የጤና መርሃ ግብር ስትራቴጂ መረጃ ክፍል ኃላፊ አብዲሳላን ኑር፣ ይሁን እንጂ አሁን ድረስ ባለፈው ዓመት የታየ ቁጥር እንደ ኤሮፓ አቆጣጠር በ2020 ከታየው ቁጥር ጋር ተመሳሳይ መሆኑን ገልጸዋል። በአጠቃላይ ግን ወረርሽኙና እሱን ተከትለው የተከሰቱት መስተጓጉሎች ባለፉት ሁለት ዓመታት ውስጥ ወባና ችግሮቹ እንዲጨምሩ ምክንያት ሆነዋል። ወደ 63 ሺህ የሚጠጉ ሰዎች ለሞቱ የተዳረጉ ሲሆን ወደ 13 ሚሊዮን የሚጠጉ ተጋላጮች ደግሞ በኮቪድ-19 ወረርሽኝ ወቅት በተፈጠረው መስተጓጎል የተጎዱ መሆናቸውን ገምተናል። ኖር አብዛኞቹ የወባ ተጋላጮችና ሟቾች የሚታዩት በአፍሪካ ውስጥ ነው ይላሉ። በዚያው መጠን የወባ ቁጥጥር እየተሻሻለ መምጣቱን ተናግረው ከፍተኛ ወረርሽኝ የሚታይባቸው 11 አገሮች ሁኔታውን መቋቋም መቻላቸውን ገልጸዋል። ከነዚህ ቡርኪና ፋሶ፣ ዲሞክራቲክ ሪፐብሊክ ኮንጎ፣ ማሊና ታንዛኒያ እንደሚገኙበትም ጠቅሰዋል። የወባን ትንኝ የሚከላከሉ ውጤታማነታቸው ከፍተኛ የሆኑ የአልጋ መረቦችና 300 ሚሊዮን ጸረ ተባይ መድኃኒቶች መሰራጨታቸውን በመግለጽ ለወባ ስርጭት መቀነስ አስተዋጽኦ ማድረጋቸውን አመልክተዋል። የዓለም ጤና ድርጅቱ ባለስልጣን አሁን ያሉትን ችግሮች ጊዜያዊ መሆናቸውን ጠቅሰው አዳዲስ የወባ መቆጣጠሪያ መሳሪያዎች፣ የጸረ ተባይ መድኃኒቶችና ለረዥም ጊዜ ሊያገለግሉ የሚችሉ የአልጋ መረቦች እየመጡ መሆኑን ገልጸዋል። በሚቀጥለው ዓመት በሞት አፋፍ ላይ የሚገኙና ለወረርሽኙ የተጋለጡ በሚሊየን የሚቆጠሩ ሕጻናት የመጀመሪያውን የወባ ክትባት እንደሚያገኙም ሌላ ህይወት አድን ክትባትም እየተሰራ መሆኑን ገልጸዋል። ኢራን በመካሄድ ላይ ባለው ጸረ መንግስት ተቃውሞ ተሳትፎ ነበረው የተባለን ግለሰብ በስቅላት መቅጣቷን ዛሬ አስታውቃለች። ሞሸን ሸካሪ የተባለው የ23 ዓመት ወጣት ዛሬ ሐሙስ ጠዋት በስቅላት መገደሉን የመንግስት መገናኛ ብዙሃን አስታውቀዋል። መንገድ በመዝጋትና አንድ የጸጥታ ኃይል አባልን በማጥቃት ክስ ቀርቦበት ነበር ተብሏል ወጣቱ። የኢራን ፍርድ ቤቶች አስር ሰዎችን በጸረ መንግስት ተቃውሞ ላይ በመሳተፋቸው በሞት እንዲቀጡ ወስነዋል። የሞሸን ሸካሪ የስቅላት ቅጣት የመጀመሪያው ነው ተብሏል። በኢራን የሰብአዊ መብት ዘመቻ የተሰኘው ቡድን ኃላፊ የሆኑት ሃዲ ጋሄሚ ለቪኦኤ የፐርሺያ አገልግሎት ሲናገሩ በኢራን ፍርድ ቤቶች የሚተላለፉት ሁሉም የሞት ቅጣቶች ፖለቲካዊ ቅጣቶች ናቸው ብለዋል። ማሻ አሚኒ የተባለች ከኩርድ ወገን የሆነች ኢራናዊ ባለፈው መስከረም ሂጃብ በትክክል አለበሽም በሚል በፀጥታ አስከባሪዎች ከተያያዘች በኋላ ሕይወቷ ሲያልፍ በኢራን ከፍተኛ የጸረ መንግስት ተቃውሞ ተቀስቅሷል። ይህ በእንዲህ እንዳለ የኢራኑ መንፈሳዊ መሪ አሊ ሀሚኒ እህት በተቃዋሚዎች ላይ የሚፈጽመውን ጥቃት አውግዘው የኢራን አብዮታዊ ዘብ ከድርጊቱ እንዲቆጠብ ጠይቀዋል። ልጃቸው በፈረንሳይ ይፋ አድርጎታል በተባለ ደብዳቤ በኢራን የሚኖሩት የመንፈሳዊ መሪ እህት ባርዲ ካሚኒ ሃይማኖትን መሠረት ያደረገውን የእስላሚክ ሪፐብሊክ ከምስረታው እስካሁን ያለውን ሂደት ተችተዋል። ደብዳቤውን ይፋ ያደረገው ልጃቸው ሞራድ ካኒ፣ እርሱም ሆነ እናቱ ከመንፈሳዊ መሪ ካሚኒ ጋር ላለፉት 13 ዓመታት ተገናኝተው እንደማያውቁና ከጅምሮ አንስቶ እናቱ አገዛዙን እንደማይደግፉ አስታውቋል። የሳውዲ አረቢያው አልጋ ወራሽ ሞሐመድ ቢን ሳልማን የቻይናውን ፕሬዚደንት ሺጂንፒንግን ዛሬ ሐሙስ በደማቅ ስነ ሥርዓት ተቀብለዋቸዋል። የቻይናው መሪን ከአረቡ ዓለም ጋር አዲስ ግንኙነት ምዕራፍ መከፈቱን አብስረዋል። ሞቅ ደመቅ ያለው አቀባበል ሪያድ ከቤጂንግ ጋር ያላትን ወዳጅነት ለማጠናከር ፍላጎት እንዳላት ማሳያ ነው ተብሏል። የሳውዲ ንጉሣዊ የክብር ዘብ በአረብ ፈረሶች ላይ በመሆን የቻይናን እና የሳውዲ አረቢያን ባንዲራ በማውለብለብ ሺጂንፒንግን የያዘውን መኪና አጅበዋል። የመገናኛ ብዙኃን የሺጂንፒንግ አቀባበል ለአሜሪካው ፕሬዚደንት ጆ ባይደን ባለፈው ሐምሌ ከተደረገው ቀዝቃዛ አቀባበል ጋር በማነጻጸር ላይ ናቸው። ሳውዲ አረቢያ በምትከተለው የነዳጅ ፖሊሲና ከአራት ዓመት በፊት በተፈጸመው የጀማል ካሹግጄ ግድያ ምክንያት ከጆ ባይደን ጋር ያላት ግንኙነት ሻክሯል። ግንኙነቱ ቻይና በአካባቢው ላይ ለማሳረፍ የምትሻውን ተጽዕኖ የሚያመላክት ነው ያለችው አሜሪካ በመካከለኛው ምስራቅ ላይ የምትከተለውን ፖሊሲ እንደማትቀይር ትናንት አስታውቃለች። ባይደን ባለፈው ሐምሌ ሪያድን ሲጎበኙ አልጋውራሹን በመጨበጥ ፈንታ በቡጢ መልክ የጨመቁትን እጅ ከአልጋውራሹ እጅ ጋር ማጋጨትን መርጠዋል። መሐመድ ቢን ሳልማን በጀማል ከሹግጂ ግድያ ምክንያት ከደረሰባቸው ኪሳራ በማንሰራራት ላይ ሲሆኑ በዓለም መድረክ እንደገና ብቅ ብለዋል። የነዳጅ አቅርቦትን ከኦፔክ ጋር በመተባበር በመቀነሷና በዩክሬን ላይ ወረራ የፈጸመችውን ሩሲያ ባለማግለሏ ሪያድ ከአሜሪካ ጋር ቅራኔ ውስጥ ከርማለች። በመጨረሻ አድማጮች በሩሲያ ታስራ የነበረችው አሜሪካዊቷ የሴቶች ቅርጫት ኳስ ኮከብ ብሪትኒ ግራይነር በእስረኛ ልውውጥ መለቀቋን አንድ የአሜሪካ ባለሥልጣን አስታውቀዋል። አሜሪካ በበኩሏ ሩሲያዊውን የመሳሪያ ሻጭ ቪክተር ባውት በምትኩ ለቃለች። ከብሪትኒ ጋር በስልክ ተነጋገር ያለው ደህንነቷም የተጠበቀና ወደ አገሯም በመብረር ላይ ነች ሲሉ ፕሬዚደንት ጆ ባይደን በትዊተር አስታውቀዋል። የሁለት ጊዜ የኦሎምፒክ ወርቅ ሜዳሊያ ተሸላሚ የሆነችው ብሪትኒ ግራይነር የካናቢስ ዘይት ይዘሻል በሚል ባለፈው የካቲት በሞስኮ አየር ማረፊያ መያዟ ይታወሳል። አደንዛ ጅጽ በሕገ ወጥ መንገድ ማስገባት በሚል በሞስኮ የሚገኝ ፍርድ ቤት ከአራት እስከ ዘጠኝ ዓመት በሚደርስ እስራት ቀጥቷት ነበር። አድማጮች፣ ለምሽቱ የያዝነው ዜና በዚሁ ተፈጽሟል። ከቀሪ ፕሮግራሞቻችን ጋር አብራችሁን ቆዩ። መልካም ምሽት። ሬዲዮ ወልዴን ለዜናዎቹ እናመሰግናለን በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፈውን የዛሬ ሐሙስ ህዳር 29 2015 ዓ.ም ዝግጅታችንን ነው እየተከታተላችሁት ያላችሁት አሁን ወደ ቀዳሚው የአብይር ዘገባ ነው የምናልፈው ዛሬ የብሔር ብሔረሰቦች ቀን በሐዋሳ ተከብሯል። ጠቅላይ ሚኒስትር አብይ አህመድም በቦታው ተገኝተዋል። በስፍራው የሚገኘው ዘጋቢያችን ዮናታን ዘብዴዎስ በበዓሉ ከታደሙ መካከል አስተያየት ሰጪዎችን አነጋግረዋል። እነርሱም በሀገሪቱ በንጹሀን ላይ የሚደርሰውን ጥቃት መንግስትና ህዝብ በመተባበር እንዲያስቆም ሲሉ ጠይቀዋል። ዛሬ ዝም ያልነውና ያላወገዝ ነው ግድያ፣ እንዲሁም መፈናቀል ነገ እያንዳንዳችን ቤት ድረስ ላለመምጣቱ ዋስትና የለንም ሲሉም ስጋታቸውን ገልጸዋል። ዮናታን ተጨማሪ አለው። ጠቅላይ ሚኒስትር አብይ አህመድ በሐዋሳ ከተማ በተከበረው በ17ኛው የብሔር ብሔረሰቦች ቀን በዓል ላይ ተገኝተው ኢትዮጵያም ጠንካራ የጸጥታ ኃይል ያላት ሀገር መሆኗን ገልጿል። ኢትዮጵያውያን አገር ለማወክ ለሚሰራጩ የግጭትና የጥላቻ አጀንዳዎች ጆሮ ባለመስጠት አብሮነታችንን አጠንክረን መቀጠል አለብን ስሉም ተደምጠዋል። በንግግራቸው ላይ ሰሞኑን በኦሮሚያ ክልል ወለጋ ዞን በሲቪሎች ላይ ተፈጸመ ስለተባለው ጥቃትም ሆነም ጥቃት ያደርሳሉ በሚባሉ ቡድኖች ላይ በቀጥታ የተናገሩት ነገር የለም። ኢትዮጵያ ውስጥ ከግራ ከቀኝ ዋልታ የረገጡ እሳቤዎች አሉ በጋራ መኖር ሳይሆን መጋፋፋትን የሚመርጡ በራሳቸው አጀንዳ ሳይሆን በሰዎች አጀንዳ የተገዙ በንጹሃን ደም ፖለቲካ ሰራም ብለው የሚያስቡ ጥቂት ግለሰቦችና ቡድኖች እንዲሁም የሚዲያ ሰዎች አሉ። ለነዚህ ለጊዜው ለሳቱ ወንድሞችና እህቶች ያለኝ ምክር ዛሬም ኢትዮጵያ ትፈተናለች እንጂ አትሸነፍም። በኢትዮጵያ አንድነት፣ በኢትዮጵያ አሸናፊነት ልናስታውሳቸው እንደሞከርነው ሁሉ አሁን የገጠመን ፈተና ምንም እንኳ አሳዛኝ ቢሆን በተባበረ ክንድ ሀገርና የነገ ትውልድን መገንባት በሚፈልጉት ዜጎች ትብብር ይህንንም ፈተና እናሸንፋለን። በሌላ በኩል የሰላማዊ ሰዎች ግድያ፣ የአካል ጉዳትና መፈናቀል የፌዴራል መንግስቱ እንዲያስቆም ዜጎች ደህንነታቸው ተጠብቀው በሰላም እንዲኖሩ የተለያዩ ፖለቲካ ፓርቲዎችና ሲቪክ ማኅበራት እየወተወቱ ይገኛሉ። ከሐምሌ 2014 እስከ ህዳር 2015 ዓ ም በኦሮሚያ ክልል በተለያዩ አካባቢዎች የተከሰቱ ግጭቶችና የተፈጸሙ ጥቃቶችን በእነዚህ ሳቢያም የሚደርሱ የሰብዊ መብቶች ጥሰቶችን ሪፖርት የያዘ መግለጫ ያወጣው የኢትዮጵያ ሰብዊ መብቶች ኮሚሽን በክልሉ ለሚፈጸሙ ጥቃቶች መንግስት አፋጣኝ መፍትሄ እንዲያበጅ አሳስቧል። የብሔር ብሔረሰቦች ቀን የሚከበረው የኢትዮጵያ ህገ መንግስት የጸደቀበትን ቀን ምክንያት በማድረግ ሲሆን በአገሪቱ ለሚፈጠሩ ግጭትና ማንነትን መሠረት ላደርጉ ጥቃቶች ህገ መንግስቱን ምክንያት የሚያደርጉ የመኖራቸውን ያህል ህገ መንግስቱ የሁሉም ችግሮች መነሻ ባይሆንም የአተገባበር ችግር እንዳለበት የሚናገሩ አልጠፉም። በኢትዮጵያ በንጹሃን ላይ የሚደርሰውን ጥቃት መንግስትና ህዝብ ተባብረው እንዲያስቆሙ ከጠየቁና ለአሜሪካ ድምፅ አስተያየታቸውን ከሰጡት መካከል የትናይት ገብረኤስ አንዷ ናት። የሚታወቀው እዚህ ሀገራችን ላይ የተፈጠረውን ነገር እያንዳንዱ ነገር እናውቃለን። ነገር ግን ሁሌም ቢሆን መቅደም ያለበት ሰውነት ነው፣ ፍቅር ነው ብዬ ነው ማስበው። እናም ሁሌም ቢሆን ሁላችንም አንድ ለሆነችው ሀገር መቆም ስላለብን አንድ መሆን አለብን ብዬ ነው ማስበው። መገዳደልን መንግስትና ህዝብ ጊዜ ሳይሰጡ ማስቆም አለባቸው ያሉት ደግሞ አቶ ዱማ በቀለ ናቸው። ከሆነ በሚዲያ የምንሰማለን በቴሌቪዥን እንደምናየው በእውነቱ ከሆነ ወገኖቻችን አላግባብ ምንም ያላወቀ ምንም ጠቅላይ ሕፃን አረጋዊ እናቶች ሲሞቱ በጣም ያሳዝነናል። ሳምራው ታሌ በበኩሏ ዛሬ ዝም ያለውና ያላወገዝ ነው ግድያና መፈናቀል ነገ ቤታችን ድረስ ስላለመምጣቱ ዋስትና ስለሌለን ግድያ እንዲያበቃ መወተት አለብን ትላለች ቤተሰቦች ሀ የሚል ከሆነ የማያስተካከልበት ምንም ምክንያት የለም ግን ምን አገባኝነት ዋጋ ያስከፍለናል ሁላችንም ጋ ማለት ነው ምን አገባኝነት ካልን ከሆነ እኛንም ዋጋ ያስከፍለናል እዛ ጋር ሲረበሸው እኛ ወገን አደሉ እየቦታ ያሉት የኛ ወገን አደሉ ስለዚህ እኛ ወገን ናቸው አንድ ላይ ግን እኛ አደለንም ብለከተው ነው ነገም እኛ ጋር ሲመጣስ እኛ ቤትም አንኳኩቶ ይመጣል ነገ ወለጋ ነው። ዛሬ ዝም የምንል ከሆነ ግን እኛ ቤትም ያ ነገር ይመጣል ማለት ነው። ወንድሞቻችን እህቶቻችን ሲገደሉ ዝም ብለን ማየት የለብንም። አቶ ብርሃነ ገብረ ጻድቅ በበኩላቸው አገሪቱን ለማረጋጋት የሰላም መፍትሄ እንዲወሰድ ጠይቀዋል። ልክ አሁን በሰሜኑ ክፍል ላይ እንደተደረገው የሰላም ስምምነት በሌሎችም ልክ እንደዛ ሰላም ስምምነት እንዲያደርግ ኢትዮጵያ ሰላም እንድትሆን ነው የምንፈልገው። በምን አይመልኩ መልኩ ሰላም ማድረግ ይቻላል። ከሁሉም በላይ ሁሉም ልብ ማድረግ አለበት፣ መንግስት ትግስት አድርጎ እየተጠበቀን ያለው ሌሎች ደግሞ ህዝብን ለሚረብሽ አካሄድ ያላቸው ልብ አድርጎ ለህዝብ ማይጠቅም መሆኑ አስበው ስለዚህ እነሱም ልብ እንዲገዙ ስለዚህ በስምምነት እርምጃ የሚወሰድበት ሆነ እርምጃ በመውሰድ ስምምነት ቅድሚያ ግን በስምምነት በዲስከሽን አድርጎ ሰላም እንዲፈጠር ንፈልጎ ማለት ነው። ህገ መንግስት መክበር አለበት ከሁሉም በላይ ጠቅላይ ሚኒስትር አብይ አህመድ መንግስት የሰሜን ኢትዮጵያን ጦርነት በሰላም ለመቋጨት ባለው አቅም ሙሉ እየሰራ መሆኑን በመግለጽ ያጠፉትም ያለሙትም አልፏል። እኛ ግን መገፋፋትና መጠላላትን ትተን ለነገም መልካም ነገርን ለማሻገር መስራት አለብንም ብለዋል። ለአሜሪካ ድምፅ ራዲዮም ዮናታን ዘብዲዮስ ሐዋሳም የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የሐሙስ ምሽት ዝግጅታችንን ነው። ቀደም ሲል የአብይ ርዘገባውን ነበር ያዳመጣችሁት። ወደ ትንታኔው መጽሔት እናልፋለን። በኦሮሚያ ክልል ለሚታየው የጸጥታ ችግር መንግስት በአፋጣኝ መፍትሄ እንዲፈልግ የኦሮሞ ፌዴራሊስት ኮንግረስ ፓርቲ ጥሪ አቅርቧል። የፓርቲው ሊቀመንበር ፕሮፌሰር መራራ ጉዲና በተለይ ሰሞኑን በምስራቅ ወለጋና ሆሮ ጉድሩ ወለጋ በንጹሀን ዜጎች ላይ እየተፈጸመ ነው ያሉት ግድያና መፈናቀል እንዲቆም አሳስበዋል። በአጎራባች ክልል ወደ ኦሮሚያ ክልል ገቡ ያሏቸው ታጣቂዎች እንዲወጡና በአካባቢው በኦሮሞ ስም የሚንቀሳቀሰው የታጠቀ ኃይል ጋር ጋር ደግሞ የሰላም ውይይት እንዲጀመርም ጠይቀዋል። ኦፌኮ የሰጠውን መግለጫ የተከታተለችው ጸሐይ ዳምጠው ተከታዩ ልካለች። የኦሮሞ ፌዴራሊስት ኮንግረስ ዛሬ ለጋዜጠኞች የሰጠው መግለጫ በኦሮሚያ ክልል ባለው የጸጥታ ችግር ላይ ያተኮረ ነው። በተለይም ከሰሞኑ በምስራቅ ወለጋ በሆሮ ጉድር ወለጋና በምስራቅ ሸዋ ዞን ቦሰት አካባቢ እየታየ ያለው የንጹሀን ዜጎች ሞትና መፈናቀል አሳሳቢ ነው ሲል ኦፌኮ ገልጸዋል። የፓርቲው ሊቀመንበር ፕሮፌሰር መረራ ጉድና ለዚሁ ለዜጎች ሞትና መፈናቀል ዋነኛ ተጠያቂ መንግስት ነው ብለዋል። መንግስት ከኦሮሞ ታጣቂ ኃይሎች ጋር እንደሚዋጋም ይታወቃል። እሱን የለም እያልን አይደለም። መንግስት ይህንን ሰላማዊ በሆነ በመደራደር፣ በመነጋገር፣ በውይይት ከመፍታት ይልቅ በኃይል በጉልበት እፈታለሁ ብሎ መግፋቱ አሁን የተፈጠረውን አስቸጋሪ ሁኔታ ፈጥሯል። እንዳሁም ለራሱን ብቻ ሳይሆን ወኛ መንግስት ሆነ ማዕከላዊ መንግስት ራሱ ብቻ መፍታት መጣር ሳይሆን ያለው ሁኔታም እየታወቀ የጎረቤት ኃይሎችንም ጭምር በመጋበዝ ህዝቡ እንዳሁም የነበረው ግጭት ከመንግስትም አልፎ ከሌሎች ኃይሎችም ገብቶበት ወደ እርስ በርስ ግጭትም እንዲሻገር የተደረገ ጥረት አለ። ስለዚህ እኛ ምንድነው በዋናነት መንግስት እና የመንግስት ፖሊሲ ነው ይህን ችግር የፈጠረው። የተለያዩ የፖለቲካ ፓርቲዎች ሰሞኑን ባወጧቸው መግለጫዎችም መንግስት በኦሮሚያ ክልል የወለጋ ዞኖች ያለውን የንጹሀን ዜጎች ሞትና መፈናቀል ለማስቆም አፋጣኝ እርምጃ እንዲወስድ ጠይቀዋል። የፌዴራል መንግስት በኦሮሚያ ክልል ለሚታዩ የጸጥታ ችግር ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራውንና የኢትዮጵያ ፓርላማ ሸኔ በሚል በአሸባሪነት የፈረጀውን ቡድን ተጠያቂ ያደርጋል። በዚሁ ታጣቂ ቡድን ላይ እርምጃ እየወሰደ መሆኑን ሲገልጽ ቆይቷል። ቡድኑ በበኩሉ የሚሰነዘሩበትን ውንጀላዎች በተደጋጋሚ አስተ ተባብሏል ኦፍኮ ዛሬ በሰጠው መግለጫ የሰሜን ኢትዮጵያውን ግጭት ለማስቆም የተሄደበት የሰላም መንገድ በኦሮሚያም መደገም እንዳለበት አቋሙ ገልጿል። ይህንኑን ያብራሩት የኦፍኮ ሊቀመንበር ፕሮፌሰር መረራ ጉድና ከኦሮሞ ነጻነት ሰራዊት ጋር የሰላም ድርድር ማድረግ አስፈላጊ ነው ብለዋል። ሰሜን የተደረገው በደቡብ ይደገም፣ በኦሮሚያም ይደገም። እዛ በድርድር እንፈታለን ብላችሁ እዚህ ደግሞ በጦርነት እንፈታለን የሚለው ጨዋታ ታሪካዊ ስህተት ነው ብለን ነገር ተነጋግረን መሰረታዊ በሆነ መንገድ የዚህ ሀገር ፖለቲካ ችግር ውስጥ ገብተዋል፣ ቀውስ ውስጥ ገብተዋል። በዋና ተጠያቂነት ይህን የማስተካከል በህዝብ ሀብት የሚንቀሳቀስ መንግስት፣ ዋናው ሜኒያ ነው። ብዙ ጊዜ የምንጠየቀው እነዛነት ነኩም ነው፣ እየነካን እኮ ነው። እናንተ ተደራደሩ የሚለው እኮ እነሱ ነው የሚመለከታል። የሚገርመው ደግሞ ምንድነው፣ እነሱ እንደራደራለን እያሉ እዛ አካባቢ ይደረጉ የነበሩት እልቂቶች፣ በገለልተኛ አካል እኛም ስንጠይቅ የነበረ ይጣራ፣ በገለልተኛ አካል ማምን እንዳደረገ ይጣራል እያሉ መንግስት በዚህ በገለልተኛ አካል የማጣራቱንም እድል የዘጋው መንግስት ያ ነው ችግሩ። እኛ አጠቃላይ ፖሊሲያችን በሰላማዊ መንገድ፣ በሰላማዊ ድርድር፣ በሰላማዊ ችግሮች ይፈቱ። የኢትዮጵያ ሰብአዊ መብቶች ኮሚሽን ትናንትና ባወጣው መግለጫ በኦሮሚያ ክልል በሲቪል ሰዎች ላይ እየደረሰ ያለውን ግድያ፣ አካል ጉዳትና መፈናቀል የፌዴራል መንግስቱን አፋጣኝ እርምጃና ተጨባጭ ዘላቂ መፍትሄ የሚሻ ነው ብለዋል። ለአሜሪካ ድምፅ ሳህለ ዳምጠው ከአዲስ አበባ። ኦሮሚያ ወደ ትግራይ ክልል ስናልፍ ደግሞ የሽረ ከተማ ዛሬ የኤሌክትሪክ ኃይል ማግኘት እንደጀመረች የኢትዮጵያ ኤሌክትሪክ ኃይል የኮሚኒኬሽን ዳይሬክተር አቶ ሞገስ መኮንን ለአሜሪካ ድምፅ ተናግረዋል። አቶ ሞገስ እንዳሉት የተከዜ ግድብ ወደ ሽረ ከተማ የሚሄደው የኤሌክትሪክ ኃይል መስመር ጥገና ዛሬ በመጠናቀቁ ለከተማዋ ኃይል ማቅረብ ተችሏል። የሽረ ከተማ ኃይል ማግኘት በአካባቢው የሚገኙ ሌሎች ከተሞችንም ተጠቃሚ እንደሚያደርግ አቶ ሞገስ ተናግረዋል። ከሰሞኑ መቀለ ከተማ ከዋናው ብሔራዊ የኃይል ቋት ጋር በመገናኘቷ ከዚሁ ሀገራዊ መስመር ኃይል እንደምታገኝ የገለጹት አቶ ሞገስ እስከ መቀለ ድረስ ያሉት ከተሞችም የኤሌክትሪክ ኃይል ማግኘት መጀመራቸውን ተናግረዋል። አመሰግናለሁ። አቶ ሞገስ መኮንን የኢትዮጵያ ኤሌክትሪክ ኃይል የኮሚኒኬሽን ዳይሬክተር፣ ባለፈው ሳምንት ለሽረ ከተማ ኃይል ለመስጠት እየተሰራ እንደሆነ ነግረውን ነበረ። ምን አዲስ ነገር አለ? አመሰግናለሁ። እኔም ለሽሬ ከተማ ኃይል ለመስጠት እየተሰራ ያለው ስራ አሁን ላይ በስኬት ተጠናቋል። ማምሻውን ሽሬ ከተማ ላይ ከሽሬ ከተከዜ ወደ ሽሬ የሚመጣው መስመር እሱ ላይ የነበሩት ጥገናዎች ሙሉ በሙሉ በመጠናቀቃቸው የሽሬ ማከፋፈያ ጣቢያችን ኢነርጃይዝ ተደርጓል። በዚህ የተነሳ ሽሬ ከተማ ኤሌክትሪክ አግኝታለች። እስካሁን ድረስ ኃይል ያገኙት የትግራይ ከተሞች የትኛዎቹ ናቸው? ኃይል ያገኙትን ዝርዝር ከተሞቹን በአገልግሎቱ በኩል ቢገለጽ ነው የተሻለ የሚሆነው። እኛ ማከፋፊያ ጣቢያዎቻችን ያሉበትን የከፍተኛ ኃይል ማከፋፊያ ጣቢያዎች ያገኙበትን አካባቢ እሱን ሴንተር አድርገን መረጃውን እየገለጽን ስለሆነ ነው እንጂ ዝርዝር በርካታ ከተሞች በዛ መስመር ላይ ያሉት ማግኘታቸውን እናውቃለን። ግን በአገልግሎቱ በኩል ቢገለጽ የተሻለ ነው። ትላንት በስቲያ ግን እስከ መቀሌ ድረስ ያሉትና መቀሌ ዙሪያ ያሉት ከተሞች ማግኘታቸውን እንዲሁ ገልጸን ነበር። አሁንም ሽረ ከተማና አካባቢው ላይ ያሉት ሌሎች ከተሞች ኤሌክትሪክ ማግኘታቸውን መረጃዋለን። የዚህ ማከፋፈያ ጣቢያ ኤሌክትሪክ ማግኘት ደግሞ ወደ ወልቃይት ሁመራ ኤሌክትሪክ መልሶ ለማገናኘት ለምናደርገው ጥረት ትልቅ እገዛ ነው የሚኖረው። አካባቢው እንደምታውቁት በጣም አስቸጋሪ ነው። ወጣ ገባ የሆነ ተራራና ቁልቁለት የሚበዛበት እንደዚህ አይነት አካባቢ በመሆኑ ጥገናው ትንሽ አስቸጋሪ ነበር፣ ግን ያን ፈታኝ ሁኔታ ታልፎ ጥገናውን ተጠናቆ ሽሬ ኤነርጃይዝ ተደርጓል። ስለዚህ የሽሬ ኤነርጃይዝ መደረግ ሌሎቹን ከተሞችም ደግሞ እንዲሁ በቀላሉ ኤሌክትሪክ ለመስጠት የሚያስችል ይሆናል። ሌሎቹስ የትግራይ ከተሞች መቼ ነው ኃይል የሚያገኙት? ምን እየተሰራ ነው ያለው? እንግዲህ ያው የጥገና ስራ በየደረጃው ነው እየሰራን ያለ ነው። በደረስንባቸው አካባቢዎች አንዱን የጥገና ስራ እየጨረስን በዛው መስመር ያሉት ሌሎች መስመሮችንም እንደዚሁ ችግሮቻቸውን እየፈታን ነው እየሄድን ያለ ነው። ስለዚህ በእኛ በኩል የከፍተኛ ኃይል ማስተላለፊያ መስመሮችን እና ማከፋፈያ ጣቢያዎችን ጠግነን አገልግሎት ዝግጁ የማድረግ ስራ እየሰራን የኢትዮጵያ ኤሌክትሪክ አገልግሎት ደግሞ የስርጭት መስመሮችን እንደዚሁ አብሮ እየጠገነ በጋራ ኤሌክትሪፋይ ስናደርግ ቆይተናል። በዛው መንገድ ነው የምንቀጥለው። እንግዲህ ከኢትዮጵያ ኤሌክትሪክ አገልግሎት ተጨማሪ መረጃም ለማግኘት እንሞክራለን። አቶ ሞገስ መኮንን ለሰጡኝ ማብራሪያ በአሜሪካ ድምፅ አመሰግናለሁ። እኔም አመሰግናለሁ። አቶ ሞገስን ያነጋገራቸው ዘጋቢያችን ገብረ ሚካኤል ገብረ መድህን ነው። ተከታዩ ዘገባችንም በዚሁ በትግራይ ክልል ያቆየናል። ላለፉት ሁለት ዓመታት በሰሜን ኢትዮጵያ የተካሄደው ጦርነት የብዙዎችን ህይወት አጥፍቷል፣ ብዙዎችንም ከቤት ንብረታቸው አፈናቅሏል፣ ንብረትም አውድሟል። ጦርነቱ በተለይ በሴቶችና ህፃናት ላይ ከፍተኛ ጉዳት ማድረሱም ሲገለጽ ቆይቷል። ታዲያ በኢትዮጵያ መንግስትና በህወሀት መካከል የተካሄደውን የሰላም ስምምነት ሴቶች እንዴት ይቀበሉታል? በሚል መቀሌ የሚገኙ ዘጋቢያችን ሙሉጌታ አጽበሀ መቀሌ የሚገኙ እናቶችንና ወጣቶችን አስተያየት ጠይቆ እንደሚከተለው አዘጋጅቶታል። መምህር ኪሮስ አለማየሁ በጡረታ የሚተዳደሩ የመቀለ ከተማ ነዋሪ እናት ናቸው። ላለፉት አንድ አመት ከስድስት ወራት የጡረታ ክፍያ ሳይከፈላቸው በአስቸጋሪ ሁኔታ እንዳሳለፉት ይናገራሉ። ያሳለፍኩት ሁለት አመት ሙሉ በችግር ነበረ። በፍርሃትም የአይሮፕላኑ ድብደባና ችግር ይህን ሁሉ በጣም ያሰጋኝ ነበረ። እፈራ ነበር። ያለንን ከጎረቤትም ይሁን ከቤተሰቦች እየተረዳዳን እየተጋገዝን ያሳልፍ ነው። ሕክምና ምንም አልነበረም። መድኃኒት አይገኝም ነበር። የተፈረመው የሰላም ስምምነት ተስፋ እንደሰጣቸው ነው የሚገልጹት መምህር ኪሮስ። አሁን ግን ተስፋው ለወደፊቱ ተስፋ ያለው ይመስላል። ከሰላም ልማት ይገኛል፣ ከጦርነት ግን ውድመት ነው የሚበዛው። የእንስሳት ይሁን የሰው ይሁን የንብረት ይሁን ሁሉ ያወድማል። ጦርነት ያወድማል፣ ሰላም ግን ልማት ያስገኛል። ወጥቼ እመለሳለሁ። ቤተ ክርስቲያንም ደርሼ እመለሳለሁ። ገበያም እንደዛው እንደ ልቤ ለመውጣት ትችላለሁ ማለት ነው። ከምዕራብ ትግራይ ሑመራ ተፈናቅለው በመቀለ ከተማ ተፈናቃዮች ማዕከል የሚኖሩ ወይዘሮ ሰናይት ገብሩ የተባሉ በበኩላቸው ያለፉት ሁለት ዓመታት ቤታቸው ትተው በብዙ መከራ እንዳሳለፉት ይናገራሉ። ያው ሁለት ዓመት ያሳለፍ ነው በጣም አስከፊ በሆነ ጤና በማጣት በራብ በእንግልት በረሃ በረሃን እንደ ዱር አራዊት በመሮጥ ጊዜውን ያሳለፍ ነው። በገዛ ገንዘባችን ተዘግተን የምንበላው አጠን ያው ሰጭ የነበረ ህብረተሰብ መልሶ ለማኝ ሁነን ነው። የሰላም ስምምነቱ መፈረሙ እንዳስደሰታቸው ገልጸው ወደ ቤታቸው ለመመለስ እንደሚናፍቁ ገልጸዋል። ወይዘሮ ስናይት በጣም ደስተኛ ነን። ሳልበላ እንደበላነ በሽተኛውም ጤና ያገኘበት ረሀዋ ሰላም እንዳገኘን በጣም ተደስተን ያለን። ግን መጨረሻውስ እንዴት ነው? ጊዜው ረዘመብን። ከዛሬ ነገ ከነገ ነገ እያለ ስለምንድን ነው ወቅቱ የረዘመ ብለን ደግሞ መጠራጠር ገብተንላ። በእግራችን ብነት ደስተኛ ነን። አገራችን ተናፋቂ ውብ የሆነች የልማት የስራ የሴት ሀገር የወንድ ሀገር የሁሉ ተናፋቂ የሆነች ምዕራብ ነው የመጣ ነ ለመሄድ ፍቃደኛ ነና የሚቀር ሰውም የለም ከዚህ። ሰላም ማለት ፍቅር ነው። ሰላም ማለት ብሌን አይን ነው። ዓይንህ ከጠፋ ማየት አችልም። ሰላም ከሌለ ደግሞ መኖር አችልም። ሰላም ግን ለሰው ልጅ አስፈላጊ ነው። ሰላም፣ ፍቅር ሀዋ እንፈልጋለን። ቅሳነት ረዳይ የተባለች ጦርነቱ ሲጀመር በመቀለ ዩኒቨርሲቲ የአራተኛ ዓመት የሲቪል ኢንጂነሪንግ ተማሪ እንደነበረች ገልጻ በጦርነቱ ምክንያት ብዙ የቅርብ ሰዎቿ ማጣቷ ትናገራለች። ሁለት ዓመታት በሕይወቷ መክሰሯም አስታውቃለች። አሁን የተፈረመው የሰላም ስምምነት ተስፋ እንዲኖረኝ አድርጎኛል ብላለች። ቅሳነት ሁለት ዓመት አጥቻለሁ፣ ብዙ ጓደኞች ማጥቻለሁ፣ ጎረቤት ምናም ብዙ አጥቻለሁ። በሕልም ራሱ ሁሌም ስትሮጥ ነው የምታ... በህልም ራስ ውስጥ የምታልመው እሱ ነው። ሁሌም ትሮጥ አለ፣ ሁሌም እሳት አለ፣ ሁሌም ድሮን አለ። ሁሌም ሁሉም ነገር በህልም በቃ መሮጥ ነው። በአካል የምነግርህ መናገር የሚከብደው ነገር በህልም ነው የምታየው። እንቅልፍ እስከ ማጣት ያጣነው ነገር ባይመለስም አትሊስት ለሁለተኛ ጊዜ ወይም ለቀጣይ አይደግመን ብለን ተስፋ አድርገናል። ዘላቂ ሰላም ነው ያሉት ዘላቂ ሰላም እየጠበቅን ነው። ሞት አትሊስት ሌላው ቀርቶ ሞት ከዚህ በኋላ ሞታ ለመኖር ተስፋ ይሰጣል። ምንም የሚሞት ወጣት የለም፣ በእነሱም ሳይድ በእኛም ሳይድ የሚሞት የለም ና እሱ ተስፋ ትንሽ ይሰጣል። ሁሉም ወደ ትምህርት ይመለሳል። የተቋረጡ ብዙ የጤና አገልግሎት እራሱ ይመለስ ይሆናል። በን ተስፋ እናረጋለን። መድኃኒት ገብቶ ወላጆች የራሱ መድኃኒት ያገኛሉ ብዬ ይገምታለሁ። ሁለቱም መድኃኒት እያገኘው አይደለም። ዘላቂ ሰላም እንዲሰፍን ፍትህ መስፈን አለበት። በተለይ ጾታዊ ጥቃት ለደረሰባቸው ሴቶች ፍትህ የሚያገኙበት መንገድ ሊፈጠር ይገባል ብላለች። ቅሳነት ገለልተኛ የሆነ የምርመራ አካል ገብቶ የጾታዊ ጥቃት የደረሰባቸው ሴቶች የነሱ ፍትህ ያገኛሉ ብዬ ተስፋ አረጋለሁ። የእነሱ እንባ ይታበሳል ብዬ ተስፋ አረጋለሁ። በጣም ኤቭሪ ዋን ኦፍ ትግራይ ተጎድቷል። ሁሉም ትግራዋይ ተጎድቷል። ለእነሱ ፍት ይመጣል ብዬ ተስፋ አርጋለሁ። እነሱ ሂል እንዲያደርገው ኢንተርናሽናል ኮሚኒቲው ጥረት ያደርጋል ብለን እንገምታለን። የሰላም ስምምነቱ የኤርትራ ሰራዊት እንዳያደናቅፈው ስጋት አለን ሲሉ ነው አስተያየት ሰጪዎቹ የተናገሩት። በመርኪሮስ ስምምነቱ ተማሪዎቹ ወደ ትምህርት ገበታቸው እንዲመለሱ ያደርጋል የሚል ተስፋም አለኝ ብለዋል። አገራችን ሰላም ሆና ልጆቻችን ወጥተው ይገባሉ፣ ተማሪዎችም እንደ ልባቸው ይማራሉ። እኔ ደግሞ ቤተሰብ ጠይቄ እመጣለሁ። ቅድም ግን ቶሎ በቃ ቶሎ ወደ ቤቴ የአይሮፕላን ምናምን የሚያስፈራ ስለነበረ አሁን ግን እንደ ልቤ ወጣለሁ፣ እንደ ልቤ ገባለሁ። ተስፋም ለወደፊቱ ያለው ነው መስለ የሚታየኝ። ተማሪዎች ደግሞ የትምህርት ቤት አቋርጠው ቤት ቁጭ ስላሉ በየመንገዱ በእንጨት ክላሽ እየሰሩ ይሄ ምንድን ነው ስትለው፣ ዲሽቃ ነው፣ ጠላት ለማጥፋት ነው ይሄንን የያዝኩት። ጠላት ከጠፋ ትምህርት እገባለሁ ትምህርት ቤት ይከፈታል እያሉ ሲናገሩ ያሳዝኑ ነበር። አሁን ይህንን ከቀረ እነሱ ይማራሉ ማለት ነው። ስምምነቱ ተከትሎ የሰብአዊ እርዳታ በውስን መልኩ እየገባ እንደሆነ ሰምተናል፣ ሌሎች መሰረታዊ አገልግሎቶችም እንዲከፈቱ እንጠብቃለን ሲሉም እኚህ እናት ተናግረዋል። ለአሜሪካ ድምጽ ሙልጌታ አጽባሃም መቀለም የአሜሪካ ድምጽ ከዋሽንግተን ዲሲ መተላለፉን ይቀጥላል። በአፍሪካ ቀንድ ሀገሮች በአርባ ዓመታት ባልታየ ደረጃ ከባድ በሆነው ድርቅ የተነሳ በብዙ አስር ሺዎች የተቆጠሩ ሶማሊያውያን ውሃና ምግብ ፍለጋ ድንበር አቋርጠው ወደ ኬንያ በመሰደድ ላይ ናቸው። በዚህ ዙሪያ አሶሴትድ ፕሬስ ያጠናቀረውን ዘገባ ቆንጅታየ አሰናድተዋለች። የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽነር ዩኤንኤችሲአር እንዳመለከተው ባለፉት ሁለት ዓመታት ከ80 ሺ በላይ ሶማሊያውያን ግጭቱንና ድርቁን በመሸሽ ወደ ኬንያ ተሰደዋል። ፊቱንም ብጥብጡን ሸሽተው ተሰደው የነበሩት ሶማሊያውያን አሁን ደግሞ ድርቁ ከቀያቸው አፈናቅሏቸዋል። በአፍሪካ ቀንድ ለአራት መደበኛ የዝናብ ወቅቶች ተገቢው ዝናብ አልጣለም። ለአምስተኛም ጊዜ እንዲሁ እንደሚሆን ነው ትንበያዎች የሚጠቁሙት። ካዲጃ አህመድ ኦስማን ልጆቻቸውን ይዘው ከሶማሊያ ድንበር አቋርጠው ኬንያ በመግባት ጥገኝነት ጠይቀዋል አሁንም መንገድ ላይ ያሉ አሉ እኛ ስንመጣም አብረውን ብዙ ሰዎች ነበሩ ብለዋል ከዲጃ ትናንትናም ብዙዎች ገብተዋል ሶማሊያ ውስጥ ኑሮ እጅግ ከባድ ነው ሲሉም አስረድተዋል በዓለም አቀፍ ደረጃ በተለያዩ አካባቢዎች የአየር ንብረት ቀውሶች የሚያስከትሏቸው አደጋዎች ከፊተኞቹ እየከበዱ በተደጋጋሚም እየተከሰቱ መሆናቸው ይስተዋላል። በሶማሊያ በድርቁ ሳቢያ አንድ ሚሊዮን የሚጠጋ ሕዝብ ከቀየው የተፈናቀለ ሲሆን ባለፉት ሁለት ዓመታት ከሰማኒያ ሺህ የሚበልጡ ሰዎች ድርቁንና ግጭቱን ሸሽተው ተሰደዋል። የሰላሳ ስድስት ዓመቷ የልጆች እናት ከዲጃ ስምንት ልጆቻቸውን ይዘው ኬንያ ዳዳብ የስደተኛ መጠለያ ካምፕ የደረሱት ባለፈው ጥቅምት ወር ነው። አገር ጥዬ ልሰደድ ብዬ የወሰንኩት ወንዶቹን ልጆቼን ታጣቂ ቡድኖች ለተዋጊነት እንዳይመለምሉብኝ ብዬ ነው ብለዋል። ከዲጃ ድርቁ እየተባባሰ ሲሄድ ሰው ከተማዋን እየለቀቀ በመሄዱ ከዲጃም የነበራቸውን የሆቴል ንግድ ስራ ትተው ሊሰደዱ እንደወሰኑ ገልጸዋል። አሁን ያሉበት ዳዳብ የስደተኞች ካምፕ ከ30 ዓመታት በፊት ጀምሮ ሶማሊያውያን ስደተኞችን አስጠልሏል። በካምፑ የመንግስታቱ ድርጅት የስደተኞች ኮሚሽን የስደተኞች ጥበቃ ሰራተኛዋ ማርታ ኮዶንከር መስሪያ ቤታቸው ምን አይነት እገዛ እንደሚያደርግላቸው ሲያብራሩ አዲሶቹን ስደተኞች መቀበል ከጀመርን ወዲህ እንደ ዩኤንኤችሲአር ብዙ ስራዎችን ሰርተናል። ውሃና የንጽህና አገልግሎት አቅርበንላቸዋል። ለልጆቻቸው ትምህርት ቤቶች አዘጋጅተናል። ማህበረሰብ ውስጥ የጤና አገልግሎት የሚያገኙባቸው ማዕከሎች አሉን። ከዚያ በተጨማሪ ለስደተኞቹ ምግብ ከሚያቀርበው አጋር ድርጅታችን ከአለም የምግብ ፕሮግራም ጋር እየሰራን ነው። ሁሴን ኢብራሂም መሐመድ በዳዳብ ካምፕ ከተጠለሉ የመጀመሪያ ሶማሊያውያን ስደተኞች መካከል አንዱ መሆናቸውን ይናገራሉ በ1992 ሚያዝያ ወር ውስጥ ነው የመጣሁት ዳዳብ መጀመሪያ ከደረሱት ስደተኞች አንዱ ነኝ እኛ ስንሰደድ ከህዝቡ ሰባ ከመቶው አልቆ ነበር ዛሬ ታዲያ ሁሴን ኢብራሂም አዲሶቹን ስደተኞች ለመርዳት መዋጮ በማሰባሰብ ላይ መሆናቸውን ይናገራሉ በጣም ከባድ ሁኔታ ላይ ነው ያሉት። ረዥም መንገድ ተጉዘው ነው የደረሱት። አሁን የተጠለሉበት ቦታም በጣም አቧራማ ነው። ስለዚህ በራሴ የተነሳሽነት ሰውን ገንዘብም ይሁን ልብስ እንዲለግስ እየጠየቅኩ እሰበስብላቸዋለሁ። አሁን በተረፈኝ ገንዘብ ደግሞ ለአዲሶቹ ስደተኞች መጠለያ መስሪያ ፕላስቲክ እገዛበታለሁ። ባለፉት ቅርብ ዓመታት ከሶማሊያ ድንበር ተሻግረው ዳዳብ የገቡት ከ50 ሺህ የሚበልጡ ስደተኞች እጅግ ከባድ ችግር ላይ መሆናቸው እየተነገረ ነው። ዩኤንኤችሲአር መሰረታዊ ድጋፎችን በመስጠት ላይ መሆኑን የድርጅቱ የስደተኞች ጥበቃ ባልደረባዋ ማርታ ኮዶንከር ያስረዳሉ። ያለንን ውሱን አቅም የምናውለው ላለው ችግር ምላሽ ለመስጠት ላዘጋጀናቸው መደበኛ ፕሮግራሞቻችን ብቻ ነው። ስለዚህ የገንዘብ ድጋፍ እጅግ በጣም ያስፈልገናል። ለጋሾች ተጨማሪ እርዳታ እንዲሰጡን ተማጽኖ በማቅረብ ላይ ነን። መስሪያ ቤታቸው በአካባቢው ለሚኖረው የኬንያውያን ማህበረሰብም የውሃና ሌላም ድጋፍ እየሰጠ መሆኑን ገልጸዋል። ኬንያ ላለፉት ሰላሳ ዓመታት ከአፍሪካ ቀንድ ሀገሮች ዙሪያ ተሰደው በካምፑ ለተጠለሉ ስደተኞች ዓለም አቀፍ ከለላ የሰጠች ሲሆን በአሁኑ ወቅት በካምፑ ከግማሽ ሚሊዮን የሚበልጡ ስደተኞችና ጥገኝነት ጠያቂዎች እንደሚገኙ የአሶሺየትድ ፕሬሱ ዘገባ ጨምሮ አመልክቷል። እያዳመጣችሁት ያላችሁት በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የሐሙስ ምሽት የአሜሪካ ድምጽ የአማርኛ ቋንቋ ስርጭታችንን ነው። የምሽቱን የመጀመሪያ አጋማሽ አጠናቀናል። ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ ነን ያለነው። ወደ ሁለተኛው አጋማሽ የመጀመሪያ ቅንብር እንለፍ። ፕሬዚዳንት ጆ ባይደን የተጠራ የዩናይትድ ስቴትስ እና የአፍሪካ መሪዎች ጉባኤ ከፊታችን ማክሰኞ ታህሳስ አራት እስከ ሐሙስ ታህሳስ አምስት ሁለት ሺ አስራ አምስት አመተ ምህረት በዋሽንግተን ዲሲ ውስጥ እንደሚካሄድ ታውቋል። በኢትዮጵያ የአሜሪካ ኤምባሲ አስተባባሪነት በተዘጋጀ እና ትላንት ረቡ ምሽት በተካሄደ የኢንተርኔት ጋዜጣዊ መግለጫ ላይ የተናገሩት ሁለት የዩናይትድ ስቴትስ ከፍተኛ ባለስልጣናት መሪዎቹ በዋሽንግተን ቆይታቸው አንገብጋቢ ዓለም አቀፍ ና የሁለትዮሽ ጉዳዮች ላይ እንደሚነጋገሩ አመልክተዋል። ኢትዮጵያን ጨምሮ የአርባ ዘጠኝ ሀገር መሪዎች የተጋበዙ ሲሆን እንደ ኤርትራ ያሉ ከዩናይትድ ስቴትስ ጋር ዲፕሎማሲያዊ ግንኙነት የሌላቸው እንዲሁም እንደ ሱዳን ና ሌሎችም ስልጣን በመፈንቅለ መንግስት የያዙ መሪዎች ያሉባቸው ጥቂት ሀገሮች ከግብዣ ውጭ ተደርገዋል። ኬኔዲ አባተ ዝርዝራለሁ ከጥቂት ቀናት በኋላ የሚጀምረውን የዩናይትድ ስቴትስ ና የአፍሪካ መሪዎች ጉባኤ በተመለከተ በበይነመረብ መግለጫውን የሰጡት በሀገሪቱ ውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ቢሮ ረዳት ሚኒስትር ሞሊፊ እና የብሔራዊ ደህንነት ምክር ቤት የአፍሪካ ጉዳዮች ከፍተኛ ዳይሬክተር ጁ ዴቨርሞን ጉባኤው ዩናይትድ ስቴትስ ለአፍሪካ አህጉር የሰጠችውን አዲስ ትኩረት የሚያንጸባርቅ ነው ሲሉ ገልጸዋል። ከፍተኛ ዳይሬክተሩ ዴቨርሞን በሰጡት ማብራሪያ የዲሲው ጉባኤ የሚያተኩርባቸውን ነጥቦችም በዝር ስራ አስቀምጠዋል። ጉባኤው ለአፍሪካ አህጉር ያለንን አዲስ ቁርጠኝነት የሚያመላክት ነው። የረጅም ጊዜ አጋርነታችን የምናጠናክርበትና የአሁንና የነገ ተግዳሮቶችና እድሎችን በሚወስን መልኩ አዳዲስ ጉዳዮች ላይ ትኩረት እንድናደርግም እድል የሚሰጥ ነው። ከጉባኤው ጭብጦች አንዱ ለ21ኛው ክፍለ ዘመን የሚመጥን አጋርነትን መገንባት ነው። የሚቀጥሉት ጥቂት ዓመታት ዓለም የሚመራበትን መንገድ ይወስናሉ። እናም ፕሬዚዳንት ባይደን እና የውጭ ጉዳይ ሚኒስትር ብሊንከን በዚህ ውይይት የአፍሪካ ድምፅ ወሳኝ እንደሚሆን በጽኑ ያምናሉ። ስለዚህ በጉባኤው ከዓለም እጅግ አንገብጋቢ ተግዳሮቶች መካከል እንደ ወረርሽኝ፣ የአየር ንብረት ለውጥ፣ ሩሲያ በዩክሬን ላይ የፈጸመችውን ወረራና ያስከተለችውን አሉታዊ መዘዛዎች እንዲሁም ሁላችንም የሚመለከቱ እንደ ዲሞክራሲና መልካም አስተዳደር ድህነት፣ ንግድና ኢንቨስትመንት እንዲሁም መሰል ጉዳዮች ላይ ውይይት ይደረጋሉ። ፕሬዝደንት ባይደን ኢትዮጵያን ጨምሮ 49 የአፍሪካ ሀገራትን በጉባኤው እንዲሳተፉ መጋበዛቸውን ዴቨርሞንና ፊ ተናግረዋል። የአፍሪካ ህብረት ኮሚሽን፣ የሲቪል ማህበራት፣ የቢዝነስ መሪዎች፣ ወጣቶች፣ ዳያስፖራዎች እና ሌሎችም በተለያዩ ዘርፎች የተሰማሩ አካላትም እንደሚሳተፉ ነው የገለጹት። ይሁን እንጂ ጥቂት የአፍሪካ ሀገራት ለጉባኤው አልተጋበዙም። ለምን? የአፍሪካ ጉዳዮች ረዳት ሚኒስትር ሞሊፊ Out of respect uh, for the African Union, we did not invite governments that have been suspended. ለአፍሪካ ህብረት ክብር ሲባል በመፈንቅለ መንግስት ምክንያት በአፍሪካ ህብረት የታገዱ መንግስታትን አልጋበዝንም። ስለዚህ እነዚህ ሀገሮች በዚህ ውይይት አይሳተፉም። ሆኖም ወደ ዲሞክራሲያዊ ሽግግር እንዲመለሱ ለማበረታታት ከእነዚህ ሀገሮች ጋር በተናጠል መስራታችንን እንቀጥላለን። ከዩናይትድ ስቴትስ ጋር ዲፕሎማሲያዊ ግንኙነት የሌላቸውም አልተጋበዙም። በመግለጫው እንደተመለከተው በመፈንቅለ መንግስት ምክንያት ያልተጋበዙ ሀገራት ማሊ፣ ሱዳን፣ ጌኒ እና ቡርኪና ፋሶ ናቸው። በተጨማሪም ከዩናይትድ ስቴትስ ጋር ዲፕሎማሲያዊ ግንኙነት የሌላቸው ያሏቸው እንደ ኤርትራ ያሉ ሀገራትም አልተጋበዙም። በሌላ በኩል እንደ ኢትዮጵያና ግብጽ ያሉ በሰብአዊ መብት ጥሰት ስማቸው የሚነሳ ሀገራት እንዴት ተጋበዙ? በሚል ለተነሳላቸው ጥያቄ የብሔራዊ ደህንነት ምክር ቤት የአፍሪካ ጉዳዮች ከፍተኛ ዳይሬክተሩ ጁ ዴቨርሞን በሰጡት ምላሽ ተከታዩን ብለዋል። ለግብዣው ባዘጋጅነው ዝርዝር መሰረት ከአፍሪካ ህብረትና ከአፍሪካ ዲፕሎማቲክ ቡድን ጋር ስንነጋገር ነበር። እኔ በጣም ውጤታማ ውይይት ያደረግን ይመስለኛል። በአፍሪካ ህብረት እገዳና እኛም ካለን ዲፕሎማሲያዊ ግንኙነት ጋር በተያያዘ ካልሆነ በስተቀር በተቻለ መጠን የዲሲ ውይይቱ ሁሉን አቀፍ እንደሆነ ወሰን ነው። ከግብዣው ጋር በተያያዘ የሚቀርቡ ትጭቶችን ይቀበላለሁ። ነገር ግን ይህ ውይይት ስለ ግንኙነታችን ለመነጋገር ጠቃሚ እድል ነው ብዬ አስባለሁ። የዩናይትድ ስቴትስ መንግስት ከሰሃራ በታች ላሉ የአፍሪካ ሀገራት በሰጠው ምርቶቻቸውን ከቀረጥ ነፃ ለዩናይትድ ስቴትስ ገበያ እንዲያቀርቡ በሚፈቅደው የአጎዋ እድል ሀገራቱ በሚገባ ተጠቃሚ እንዳልሆኑ ይነገራል። ይህ ጉዳይ በመጪው የዲሲ ጉባኤ ይነሳ እንደሆን ተጠይቆም የአፍሪካ ጉዳዮች ረዳት ሚኒስትሯ ምላሽ ሰጥተዋል። We're looking to the 2025 expiration of AGOA and considering what is the best next step. በ2025 አጎአ የሚያበቃበትን ጊዜ እየጠበቅን ነው። እናም ቀጣዩ የተሻለ እርምጃ ምን እንደሆነ እያሰላሰልን ነው። የአጎአ እድል በሚፈለገው ልክ ጥቅም ላይ ባለመዋሉ እናዝናለን። ከአፍሪካ ጋር ያለንን የንግድ ልውውጥ ማሻሻል አስፈላጊ ነው ብለን እናምናለን። ስለዚህ የውይይቱ አካል ይሆናል። እንዲሁም መርሃ ግብሩ ይቀጥል ወይስ አይቀጥል የሚለውን ማጤን አለብን። አሁን ባለበት ሁኔታ ይቀጥል ወይስ ማሻሻያ ይደረግበት የሚለውንም እንዲሁ ልንመለከተው የምንፈልገው ሌላው ጉዳይ ከአፍሪካ አህጉራዊ ነጻ የንግድ ቀጠና ጋር እንዴት በተሻለ ሁኔታ መስራት እንደምንችል ነው። ለአህጉሪቱ ብዙ ተስፋዎችን የያዘውን የነፃ ንግድ ቀጠና ለመደገፍ አግዋን የምንጠቀምባቸው መንገዶች ይኖሩ እንደሆነ ምናያለን። ስለዚህ በእርግጠኝነት ጠንካራ ውይይት ይደረጋል። ኢትዮጵያ በሰሜኑ የአገሪቱ ክፍል ካለው ጦርነት ጋር በተያያዘ በቅርቡ ከአጎዋ ዕድል ተጠቃሚነቷ መታገዷ የሚታወቅ ነው። ይህም በፋብሪካዎች ተቀጥረው የሚሰሩ በሺዎች የሚቆጠሩ ወጣቶችንና ሴቶችን የሚጎዳ ውሳኔ ነው በሚል የኢትዮጵያ መንግስት ተቃውሞውን በማሰማት ላይ ይገኛል። በመጪው ማክሰኞ የሚጀምረው የዩናይትድ ስቴትስና የአፍሪካ መሪዎች ጉባኤ ለዚህ ጥያቄ እልባት ይሰጥ እንደሆን በቀጣይነት የሚታ ይሆናል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። ወደ ተከታዩ ዘገባ ስናልፍ የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት ወይም ኦቻ በጦርነቱ ምክንያት ጉዳት ለደረሰባቸው የሰሜን አካባቢዎች ከ23,000 ሜትሪክ ቶን በላይ ምግብና መድኃኒት ማከፋፈሉን አስታውቋል። መስፍን አራጌ ዝርዝራለሁ። የተባበሩት መንግስታት የሰብዓዊ ጉዳዮች ማስተባበሪያ ጽህፈት ቤት ኦቻ ይፋ ባደረገው ወቅታዊ መረጃ በኢትዮጵያ መንግስትና በህወሀት መካከል ደቡብ አፍሪካ ላይ የተደረሰውን የሰላም ስምምነት ተከትሎ የሰብዓዊ ተራድኦ ተግባራት እየተሻሻሉ መምጣታቸውን አስታውቋል። ተቋርጠው የነበሩት የጎንደር ሁመራ ማይጸብሪ፣ የኮምቦልቻ መቀሌና የሰመራ መቀሌ መንገዶች አገልግሎት በመጀመራቸው ከህዳር 6 እስከ ህዳር 21 2015 ዓ ም ባሉት ጊዜያት 19987 ሜትሪክ ቶን ምግብ፣ 3020 ሜትሪክ ቶን ምግብ ነክ ያልሆኑ ድጋፎች ወደ ትግራይ በየብስ መግባታቸውን አረጋግጧል። ከዚህም ውስጥ 466 ሜትሪክ ቶኑ መድኃኒት ነክ መሆናቸውን የጠቆመው ሪፖርቱ በተራድኦ ተግባሩ ላይ ሀያ አጋር አካላት መሳተፋቸውን አክሎ ገልጿል። በማዕከላዊ ሰሜናዊ ምዕራብና ደቡብ ትግራይ አካባቢዎች የተፈጠረውን የጸጥታ መሻሻል ተከትሎ የኢትዮጵያ መንግስት ተመሳሳይ ሰብአዊ ድጋፍ ማድረጉን ሪፖርቱ የጠቀሰ ሲሆን ከጥቅምት እስከ ህዳር መጨረሻ ባሉት ጊዜያት በሽሬ፣ ሽራሮ፣ አዲዳሮ፣ አዲ ሀገራይ፣ አዲ ነብራይድ፣ ሰለክላካ፣ እንዳባጉና፣ ጨርጨር፣ ራያ አላማጣ፣ አላማጣና ኮረማ አካባቢ ለሚገኙ 53393 ሰዎች 13686 ሜትሪክ ቶን ምግብ እንዳከፋፈለ ጠቁመዋል። ወደ ቀያቸው የተመለሱ በአፋርና አማራ አካባቢዎች የሚገኙ ሰዎችንም ለመደገፍ የሚደረገው ጥረት በተመሳሳይ መልኩ መሻሻል ማሳየቱን ያመለከተው ርቱ ምግብና ምግብ ነክ የሆኑ ተጨማሪ ድጋፎች መደረግ መጀመራቸውን ጠቅሷል። መጠኑን ግን ሪፖርቱ አላመለከተም። በኅዳር ወር መጀመሪያ አካባቢ የተደረገ የዳሰሳን ጥናት መሰረት ያደረገው የኦቻ ሪፖርት ከተፈናቀሉበት ተመልሰው ወደ አላማጣ፣ ባላ ቆቦ፣ ኮረም፣ ራያ ባላ፣ ራያ ቆቦና ኦፍላ አካባቢዎች የተመለሱ ከ910 ሺ በላይ ሰዎች አስቸኳይ የምግብ ድጋፍና የመልሶ ማቋቋም ድጋፍ ያስፈልጋቸዋል ብለዋል። የአላማጣ ከተማ ነዋሪው አምባ ከተሰማቸው አበበ ከዓመታት መፈናቀል በኋላ ወደ ቀያቸው ሲመጡ የቤት ንብረታቸውና የአእምሮ ውጤቴ ያሏቸው የድርሰት ስራዎቻቸው ወድመው እንዳገኟቸው ይናገራሉ። ኤስፔሻሊ እኔ በኪነጥበብ ዙሪያ ነው የምሳጥፈው የነበረ እና የተወሰነ የፊልም ስክሪፕቶች ጥስ የነበር የመጽሐፍቶችን ጥስ የነበረ ለእትም ያልበቁ ም ያው የነበረኝን ንብረትም ሀብትም አውጥተው ውጭ ላይ እንዳቃጠሉትና ኢንፎርሜሽን የደረሰኝ ስመጣ ምንም ያገኘሁት ሀብት ንብረትም የለኝም። ከተፈናቃይ ስመለስ ዝም ብዬ ገባሁ። የሶስት ቤተሰብ አስተዳዳሪ መሆናቸውን የሚናገሩት አቶ አምባ ቀያቸው ከተፈናቀሉበት ወደ ቀያቸው ከተመለሱ ሁለት ወር ገደማ ቢሆናቸውም ምንም አይነት የገቢ ምንጭ የለኝም ይላሉ። አሁን ህይወቴን እየመራ ያለሁት ባለው እርዳታ በሱ ነው እየኖርኩ ያለሁት። እስካሁን ድረስ ያው እስካሁን በመንግስት ድጋፍ የተደረገልን በቤተሰብ ልክ እርዳታ እየወሰን ነው። እስካሁን ድረስ ሁለት ጊዜ ተረድቻለሁ። ለአንድ ቤተሰብ አስራ አምስት ኪሎ ነው ስንዴ፣ ዘይት ስፔሻሊ መንግስት በአሁኑ ሰዓት ላመሰግነው የምንፈልገው አጠቃላይ እርዳታው በተለየ ሁኔታ እንደገና ደግሞ ለአጥዎች፣ ለእርጉዞች፣ ለአረጋውያን የተለያየ ብረድስ፣ ሶላር፣ ፋፋ፣ ፊኖ ዲቄት ምናምን በየቀኑ ስታይ ኮሚሽኑ ላይ በብዛት እህል የሚቀበል እርዳታ የሚቀበል ነው። በተለይ ነፍሰ ጡሮች እና አረጋውያን በስፔሻል ኬዝ እነሱ እየተረዱ ነው ያሉት እና ደስ የሚል ነገር ነው ያለ፣ ስማቸውን መግለጽ ያልፈለጉ በአፋር ክልል የኩነባ ወረዳ ነዋሪ። በተለይ የአፋር ሰሜናዊ ዞን ውስጥ የሚገኙ መሰረተ ልማቶች ከመውደማቸው በተጨማሪ ሰ በአዊ ድጋፉ በሚነገረው ልክ አለመሆኑ ሰዎች እስከ ሞት ለሚደርስ አደጋ እየተጋለጡ ነው ብለዋል። የትራንስፖርት ችግር አለ የማበራት የውሃ የኔትወርክ አሁን ሰው እየተገረበት ያለው ማለት የምግብ አቅርቦት ገባያ ላይ በጣም የዋጋ ግሽበት ይታያል። እናቶች ደግሞ በመድኃኒት ይጦት በወልድ ምክንያት ይሞታሉ። ራሱ ከዳሎል ወረዳ ከአንድ ሁለት ወር በፊት ወደ ሀያ የ ህናቶች በመድኃኒት ይጦት ህወታቸው አልፏል ማለት ነው ደግሞ ኮነባ ወረዳ ላይ ከሁለት ሳምንታት በፊት ከአምስት በላይ የሆነ እናቶች በወሊድ ምክንያት ሞቷል። ይሄ ደግሞ የሆነው ጤና ሰርቪስ የለም። በዚህ ጦርነት ምክንያት ህዝቡ በጣም እየተቸገረ ነው። ሆሞኔ ትራን አክሴሱ ያን ያህል አይደለም። የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ጽፈት ቤት ኦቻም በርካታ ቁጥር ያላቸው ሰዎች ድጋፍ ቢያስፈልጋቸውም የረጃ አካላት አቅም ጋር ተያይዞ መደገፍ የቻሉት ውስን መሆኑን አስታውቋል። የሚሰጠው እርዳታ ከችግሩ ስፋትና ከተረጁ ቁጥር ብዛት አንጻር ሲታይ አነስተኛ ነው የሚሉት፣ የአላማጣ ከተማ አስተያየት ሰጪ አካባቢውን በዘላቂነት የማቋቋም ስራ ቅድሚያ እንዲሰጠው ጠይቀዋል። ሁኔታም ስታየው አብዛኛው የእርሻ ቦታዎች ምሽግ ተጭሮባቸው እንደልባቸው ማህበረሰቡ ገበሬው አርሶ እንዳይበላ የተደረገበት ሁኔታ አለ። አዝመራ ከያዘ በኋላም እንደገና ደግሞ ጥበቃ እንዳያደርግ ገፈፋም፣ የተለያየ በደል ሲደርስበት ስለነበረ ገበሬው ማሽላውም በደንብ አልተጠበቀም፣ አብዛው ወፍ በልቶታል ጥበቃ ስላልነበረው ማለት ነው። እና በዚህ ወቅት ያለው የገበሬው ምርት በጣም አናሳ ስለሆነ ለገበሬውም ይሁን ለሁሉም ማህበረሰብ ከመንግስት ከዚህ በበለጠ ሁኔታ እርዳታ ያስፈልገዋል ብዬ ነው የማስበው። እንደገና ደግሞ በየወሩ እንደዚህ አይነት እርዳታ እያደረግክ እንትን ከምትል ምናልባት በተለያየ የንግድ ስራም ሊሆን ይችላል። ገበሬውም በግብርናው ሊሆን ይችላል። በተለየ ዘዴ ተጠቅሞ ህይወቱን የሚቀይርበት አይነት ነገር ይርመትካ አይነት ነገር ማቋቋሚያ አይነት ነገር ተደርጎለት ከዚህ ካለው ህይወት ይላቀቅ። ኦቻ ሰብአዊ ድጋፍ የሚያስተባብሩ ሰራተኞቹን ተቋርጠው ወደ ነበሩት የመቀሌና የሽሬ አውሮፕላን ጣቢያዎች ማጓጓዝ መጀመሩን ያረጋገጠው ሪፖርቱ ከሰብአዊ ድጋፉ በተጨማሪ አስፈላጊ የህክምና ግብአቶችን በህዳር ወር በአውሮፕላን ማድረስ መጀመሩን አስታውቋል። የዓለም አቀፉ ሰብአዊ ድጋፍ አድራጊዎች በመጪው የፈረንጆቹ ዓመት ኢትዮጵያ ውስጥ ሰብአዊ ድጋፍ የሚያስፈልጋቸው ሰዎች ቁጥር አሁን ካለበት 20 ሚሊዮን ወደ 26 ሚሊዮን ያድጋል የሚል መላምት አላቸው። ሰብአዊ ድጋፉን ለማድረግ ደግሞ 3.5 ቢሊዮን የአሜሪካ ዶላር ያስፈልጋል ነው የተባለው። እንደተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት ኦቻ ሪፖርት። ለአሜሪካ ድምፅ መስፍን አራጌ ነኝ ከደሴ። እዚሁ ወደ ምስራቅ አፍሪካዊቷ አገር ሱዳን ስናልፍ የሱዳን ሲቪላዊና ወታደራዊ መሪዎች ሰኞ ዕለት የስልጣን ክፍፍል ስምምነት ተፈራርመዋል። ስምምነቱ መፈረሙ ታዲያ ባለፈው ዓመት የተካሄደውን መፈንቅለ መንግስት ተከትሎ የጸጥታ ኃይሎችና ና በተቃዋሚ ሰልፈኞች መካከል የቀጠለውን ኃይል የቀላቀለ ግጭት እንደሚያከትመው ተስፋ ተደርጓል። ስምምነቱ ሀገሪቱን ወደ ሲቪላዊ የሽግግር አስተዳደር ብሎም ወደ ዲሞክራሲያዊ ምርጫዎች እንድታመራ የሚያደርግ እርምጃ ነው በማለት ብዙዎቹ አሞግሰውታል። ስምምነቱን ውድቅ ያደረጉ እና የተቃውሞ ሰልፍ የጠሩ የሀገሪቱ ፖለቲካ ቁልፍ ተዋናይ የሆኑ ቡድኖችም አሉ። ማይክ አቲት ለአሜሪካ ድምጽ ከካርቱም የላከውን እንዲሁም አሶሴትድ ፕሬስ ያጠናቀረውን ሪፖርት ቆንጂት ታየ አጣምራ እንደሚከተለው አዘጋጅተዋለች። የተወሰነውን ክፍል እናሰማችሁ። ሱዳንን በሲቪሎች ወደሚመራ የሽግግር መንግስት የሚወስዳትን ጎዳና ያመቻች ዘንድ የታለመው ስምምነት ከ50 በሚበልጡ የፖለቲካ ኃይሎች፣ ሲቪላዊ ድርጅቶችና በጦር ኃይሉ መካከል ተፈርሟል። ሰኞ ለት የተፈረመው ይህ ስምምነት የሱዳን ፈጥኖ ደራሽ ድጋፍ ሰጪ ኃይልን ጨምሮ ኢመደበኛ የሆኑ ታጣቂ ቡድኖች በሙሉ በአንድ የጦር ሰራዊት ውስጥ ማዋሃድን ጨምሮ በአስቸኳይ የጸጥታና ወታደራዊ ዘርፍ የለውጥ እርምጃዎች እንዲወሰዱ ይጠይቃል። በሀገሪቱ የሽግግር ወቅት የፍትህ አተገባበርን ለሚመለከቱ ችግሮች መፍትሄ መስጠት አስፈላጊ መሆኑንም በአጽንኦት አስምሮበታል። ስምምነቱ በጸጥታ ኃይሎችና በአፍቃሪ ዲሞክራሲ የተቃውሞ ሰልፈኞች መካከል የቀጠለውን ግጭት ያከትመዋል የሚል ተስፋ ፈንጥቋል። አንዳንድ አህጉራዊና ዓለም አቀፍ አካላት የሱዳንን መሪዎች ስምምነት ላይ ለመድረስ በመቻላቸው አሞግሰዋል። የተባበሩት መንግስታት ድርጅት የሰብዓዊ መብቶች ከፍተኛ ኮሚሽነር ቮልከር ቱርክ ሰኞ ዕለት ባወጡት መግለጫ ስምምነቱ ሀገሪቱን የፖለቲካ ችግሮቿ መፍትሄ ወደሚያገኙበት ጎዳና እንድታመራ የሚረዳ ታላቅ እርምጃ ነው ሲሉ አድናቆት ሰጥተዋል። የሱዳን ሕዝብ ሰላምና ፍትሕ እንዲሁም ዲሞክራሲ እንዲሰፍንለት የህግ የበላይነትም እንዲከበር ያለው ምኞት እውን ይሆን ዘንድ ብሎም የሰብአዊ መብቶች ከበሬታና ተጠያቂነት የሽግግሩ ሂደት ዋና አካል መሆናቸውን ለማረጋገጥ ኮሚሽኑ ድጋፉን እንደሚሰጥ ቮልከር ተርክ በድጋሚ አስታውቀዋል። የሃርቱም ነዋሪ ሳሃር አልጃዙል ሲቪሎቹ ድርጅቶችና የጦር ኃይሉ አዲስ የሽግግር ሂደት ለመጀመር ስምምነት ላይ መድረሳቸውን አድንቀዋል። መሰረታዊ አገልግሎት ካጣን ዓመት አልፎናል ብለዋል። በአሁኑ ወቅት የሱዳን ሁኔታ በሀገር ውስጥም ሆነ በዓለም አቀፍ ተመሰቃቅሏል። በጠባብ የግል ጥቅም ተነሳስተው የደም መፋሰሱ እንዲቀጥል ያደረጉት ሁሉም ያንን ትተው ለቀጣዩ ምዕራፍ መስዋዕትነት ሊከፍሉ ይገባል። ፋራህ አባስ ከሶስት ዓመታት በፊት ካርቱም ውስጥ በሱዳን ጦር ኃይል ዋና መስሪያ ቤት ደጃፍ በተካሄደ የተቃውሞ ሰልፍ ላይ የ28 ዓመት ወንድ ልጃቸው ተገድሎባቸዋል። እሳቸውም ሆኑ ሌሎቹ እንደ እሳቸው የቤተሰብ አባል የተገደሉባቸው ሰዎች ፍትህ እንዳላገኙ ገልጸዋል። እናም ማናቸውንም ፍትህና ተጠያቂነትን የማያመጣ ስምምነት ከሐቀኛ አብዮተኞች ጎን ቆመን መቃወማችንን እንቀጥላለን ብለዋል ፋራህ። አሁንም ቢሆን በየጎዳናው የጦር ኃይሉን ወጥረው የያዙ የሐቀኛ አብዮተኞች አሉ። ሱዳን ውስጥ ለውጥ የሚያመጡት እውነተኞቹ መሪዎች ተቃዋሚ ኮሚቴዎቹ ናቸው። ሲቪሎች ላይ በሚደርስ የኃይል ጥቃት ምክንያት ይንበረከካሉ የሚል ካለ ተሳስተዋል። በአንድ ወቅት በዩናይትድ ስቴትስ የሱዳን ዲፕሎማት የነበሩት ደራሲ ሜኪ ኤልሞግራቢ በበኩላቸው ሀገሪቱ ወደ አንዳች የማይታወቅ አዘቅት እያሽቆለቆለች ስለሆነ ስምምነቱ እንዲያውም ዘግይተዋል ብለዋል። ሱዳን ከዓለም አቀፉ ማህበረሰብ በኩል ጥቅም ታገኝበታለች ሲሉም አክለዋል። የተፈረመው ስምምነት ሁሉንም ችግሮች አይፈታም። ቢሆንም በጣም ጥሩ ጅምር ነው። ምክንያቱም ያሉትን ጭቅጭቆችና ውስብስብ ጉዳዮች አንድ ላይ ይዞ ለረዥም ጊዜ ሲጠበቅ ወደ ቆየው ንግግር ይወስዳል እና የሱዳን ሕዝብና የሱዳን ወዳጆችም ከስምምነቱ የሚጠብቁት ውጤት ተጨባጭ ሁኔታዎችን በደንብ በማገናዘብ በልኩ መያዝ ይኖርባቸዋል። በሲቪሎች የሚመራ የሽግግር መንግስት ለማቋቋም ባለፈው ዓመት በመፈንቅለ መንግስት ስልጣን በጠቀለሉት ወታደራዊ መሪዎችና በዋናው አፍቃሪ ዲሞክራሲ ቡድን መካከል በተደረሰው ስምምነት ለመሳተፍ ፈቃደኛ ያልሆኑ ቁልፍ የሀገሪቱ የፖለቲካ ተዋናዮች አሉ። የሽግግር ሂደቱ መቼ እንደሚጀምርም የሚጠቁም የጊዜ ሰሌዳም የለም። ጀነራል አብደልፋታህ አልቡርሃን፣ ጀነራል ሞሐመድ ሀምዳን ዳጋሎና የነፃነትና የለውጥ ኃይሎች የተባለው ስብስብ መሪዎች የተፈራረሙት የስምምነት ማዕቀፍ ሀገሪቱ እንዴት ወደ ዲሞክራሲያዊ ጎዳና እንደምትመለስ እጅግ አጠቃላይ በሆነ መልኩ እንጂ በዝርዝር ያስቀመጠው ነገር የለም። ጀነራል አልቡርሃን ሲናገሩ እነና ፊ ልቁዋት አልሙሰላሓ ወምንዙ ወቅትን ሙበክር አዕለና እኛ ከመጀመሪያው አንስተን የጦር ኃይሉ ስልጣን ላይ የሚቆየው በጊዜያዊነት መሆኑን አስታውቀናል። ብዙ ስራዎችን ለማከናወን ጥረት ስናደርግ ቆይተናል፣ አሁንም እንቀጥላለን። ከነዚህም መካከል የጦር ሰራዊቱ በህገ መንግስቱ የሚተዳደር ተቋም እንዲሆን ማድረግና በህዝብ የተመረጡ ተቋማት መመስረት ዋነኞቹ ናቸው። ስምምነቱ ዋና ዋና ጉዳዮችን በዝርዝር ያልሄደባቸው ከመሆኑና ቁልፍ የፖለቲካ ተዋናዮች ያልተሳተፉበት ከመሆኑ አኳያ ግቡን ሊመታ መቻሉ ላይ ጥያቄ ያነሱ ተንታኞች አሉ። የጦር ኃይሉ ያካሄደው መፈንቅለ መንግስት የዲሞክራሲ ሽግግሩን ጎዳና ካሳተው ጊዜ አንስቶ ሀገሪቱ ከብጥብጥ አልወጣችም። ዓለም አቀፍ እርዳታ ተቋርጧል። ከዩክሬኑ ጦርነት ጋር የተያያዘው ቀውስም ተደማምሮበት የምግብና የነዳጅ ችግሩ ተባብሷል። አድማጮች የዚህን ዘገባ ሙሉን በድኅረ ገጻችንና እና በማኅበራዊ ሚዲያዎቻችን ላይ ታገኙታላችሁ ዝግጅቶቻችንን በዚሁ አጠናቀናል። ፕሮግራሙን በማቀናበር አብሮን ከቆየው ኤልያስ አስማረ፣ ዋና አዘጋጅ ሲሆን ግርማ፣ እንዲሁም ፕሮግራሞቹን በማሰናዳት አብረውን ከተሳተፉ መላው የአሜሪካ ድምፅ ባልደረቦች ጋር አብረናችሁ አምሽተናል። በፕሮግራማችን ላይ አስተያየት ካላችሁ ወይም ደግሞ ጥቆማ መስጠት ከፈለጋችሁ በፌስቡክ ገጻችን አት ቪኦኤ አምሀሪክ ወይም በትዊተር ሃሽታግ ቪኦኤ አምሀሪክ ላይ ታገኙናላችሁ። ለዛሬው ያሰናዳናቸው ዝግጅቶች እነዚህን ይመስሉ ነበረ። ነገ በሌሎች ዝግጅቶች እንጠብቃችኋለን። ሰላም፣ ደህና ደሩ።